ወደ አንድ መቶ የሚሆኑ የኤርትራ ወታደሮች ሰሞኑን ባካሄዱት አመፅ የማስታወቂያ ሚኒስቴርን የያዙበት ሁኔታ መፈጠሩን በዜናዎች ትናንትናና ዛሬ ገልጸናል። በአሁኑ ሰዓት ያለውን ወቅታዊ ሁኔታ ለማወቅ ኤርትራውያን የተሰኘ መጽሐፍ ደራሲና በድንበር የለሽ ጋዜጠኞች ቡድን የቀድሞውን ፕሬስ ፍሪደም ዲሬክተር ፍሪላንስ ጋዜጠኛ ሌናርድ ቪንሰንትን ባልደረባችን የአፍሪካ ቀንድ ክፍል ኃላፊ ፒተር ሃይንላይን አናግሮታል። ሰሎሞን አባተ ወደ አማርኛ መልሶት ቀርበዋል። በነገራችን ላይ ሌናርድ በተጨማሪም የድንበር የለሽ ጋዜጠኞች ቡድን ባልደረባና የአፍሪካ ዴስክ ኃላፊም ነው። በዚያ አሬና ራዲዮ የሚባል አለ የእሱም ኃላፊ እንደሆነ ገልጿል። እንዳልሽው ቆንጂት፣ ፒተር ዛሬ ባደረጉት ቃለ ምልልስ በቅድሚያ ያነሳለት ትናንት ባመፁ ወታደሮች ሁኔታ የተፈጠረውን ነበር ስ አስመራ ላይ ከተፈጠረው ሁኔታ ማግስት ልጠይቅ የምፈልገው መጨረሻው ምን ሆነ? ወደ ማስታወቂያ ሚኒስቴር ሄደው የነበሩትና ተቆጣጥረውት የነበሩት ሰዎች ከዚያ በኋላ በምን ሁኔታ ላይ ይገኛሉ። ዛሬ ያነጋገርኳቸው ሰዎች እንደሚሉት አመፁ የተጠናቀቀው በሰላም ነው። ወታደሮቹ ከምሽቱ ሦስት ሰዓት ተኩል አራት ሰዓት አካባቢ ሲሆን ወደ መጡበት እንደሚሄዱ ለማስታወቂያ ሚኒስቴሩ ሠራተኞች ነግረዋቸው ነበር። ጓዛቸውን ጠቅልለው ግቢውን ለቀው ወጡ። ከመንግሥቱም በኩል የተሰነዘረባቸው ወታታ የወታደራዊ እርምጃ አልነበረም። ለእኔ መረጃውን የነገሩኝ ሰዎች በጣም የማምናቸው ናቸው፣ ምክንያቱም ምንጮቻቸው በጣም አስተማማኝ ናቸው። እና ያ የማስታወቂያ ሚኒስቴሩን ተቆጣጥሮ የነበረ ወታደራዊ ክፍል ሰፍሮ የሚገኘው ከአስመራ ከተማ ወጣ ብሎ ወደ ምዕራብ በሚወስደው መንገድ ሴራጃቃ በሚባል ወታደራዊ መደብ ላይ ነው። አሁን የሚገኙበት ስፍራ ወታደሮች አስፈላጊ ነው ብለው ባመኑ ጊዜ ወደ አስመራ ተመልሰው ለመግባት በሚያስችላቸው ስፍራ ላይ ነው። ያነጋገርኳቸው ሰዎች እንደሚሉት አስመራ ዛሬ ተረጋግታ ነው የዋለችው። ሱቆች፣ ባንኮችም ክፍት ናቸው። በከተማይቱ ውስጥ ያልተለመደ ወታደራዊ እንቅስቃሴ የለም። ወደ አየር ማረፊያ ጣቢያው የሚወስደውን መንገድ ሰላም ነው። ሁኔታው ወደ ነበረበት ተመልሷል ማለት ይቻላል። እንደ ኤርትራ ላለ ሀገር እንዲህ ማለት ከተቻለ ማለት ነው። ናው ዋት አባውት ዘ ፌት ኦፍ ዚዝ ሶልጀርስ ዘ ወር አፓረንትሊ ሌድ ባይ ዘ ሌጀንዳሪ ኮሎኔል ሳሌህ ኡስማን ለመሆኑ የእነዚህ ወታደሮች ዕጣ ፋንታ ምንድን ነው የሚሆነው? ይመሩ ነበር የተባለው በታዋቂው ኮሎኔል ሳሌህ ኡስማን ነበር። እንዲያውም አብረዋቸው የነበሩ ይመስለኛል በወታደራዊው ብረት ለበስ ተሽከርካሪዎች ሆነው ወደ ሚኒስቴር መስሪያ ቤቱ እንደሄዱና ከዚያም ለቀው እንደወጡ ሲመጡ ነው የሚታወቀው። ባለፉ ጊዜያት እንዲህ አይነት ተቃውሞ ወይም አመፅ ያነሱ ሰዎች የገጠማቸው የሚያስደስት መጨረሻ አልነበርም። በማንኛውም አይነት አደጋ ላይ የሚወድቁ ይመስላል። አዎ በትክክል የትናንትናው እንቅስቃሴ ጨርሶ የተለመደ አይነት አይደለም አንዳችም ጫና አልተደረገባቸውም በዚህ ከአስመራ ወጣ ብሎ በሚገኝ ሰራጫቃ መደብ ላይ የሚገኙ ከሆነ እና አሁንም የሚመሩት በሳሌህ ኦስማን ከሆነ ሁኔታውን ማየት የሚኖርብን አስፍተን ነው ስለዚያ ስዕል ገና ልናስረዳ አንችልም ሁኔታው በብዥታ ውስጥ ነው ያለው። በትክክል ምን እንደተፈጠረ ገና አናውቅም። ይሁን እንጂ ትናንት በማስታወቂያ ሚኒስቴር የተፈጠረ ሁኔታ የኃይል መገለጫ ነው። ይህ የጦር ክፍል ያሳየው ምን ማድረግ እንደሚችል ነው። አሁን ይበልጥ ወደ ተረጋጋና የቀዘቀዘ ሁኔታ አፈግፍገዋል። ይህ መታየትና መፈተሽ ያለበት እንደ አንድ ምን እንደሆነ መናገር እንደማይቻል ትልቅ የታሪክ ክፍል ወይም ምዕራፍ ነው። በእርግጥ ሁኔታው የተመራው በአንድ ያመፀ ኮሎኔል ቢሆን ኖሮ የሚያጋጥመው እጅግ የበረታ አጸፋ ነበር። ከመንግስት በኩል የከፋ ጭፍለቃ ነበር የሚያጋጥመው። ዛሬም ይህ ሁኔታ አልተፈጠረም። ስለዚህ አሁንም ድርድሮች እየተካሄዱ ሊሆን ይችላል። ይህ ሁኔታ ሁሉ ታዲያ ትናንት አስበነው እንደነበረው አይነት ፍጹም ከመስመር የወጣ አይመስለኝም። ስ ፕሬዚደንት ለመሆኑ ይህ አጋጣሚ መንግስቱ ስለሚገኝበት ሁኔታ፣ ስለ ፕሬዚደንት ኢሳያስ ደህንነት፣ ምናልባትም ስለ አንዳች ወታደራዊ መፈንቅለ መንግስት ሊከሰት የመቻል ጉዳይ የሚነግረን ነገር አለ? በእርግጥ ይህኛው አልነበረም። በግልጽ እንደሚታየው የትናንቱ እንቅስቃሴ መንግስቱን በኃይል የመጣል አላማ ያነገበ አልነበረም። ይሁን እንጂ እንዲያም ሆኖ ከመንግሥት ጋር መፋጠጥ የተፈጠረበት ሁኔታ ነው፣ ያለመታዘዝ መገለጫ ነው። ይህ የሚያሳየው በጦሩ ውስጥ ያለው ያለመደሰት መጠን በጣም ከፍተኛ መሆኑን ነው። ባለፉት ሦስትና አራት ወራት ኤርትራ ውስጥ ያለው ሁኔታ በቅርብ የሚከታተሉ ሰዎች እንደሚናገሩት፣ አንዳች እንቅስቃሴ ወይም አመፅ ኤርትራ ውስጥ ቢነሳ፣ ያ አመፅ የሚነሳው ከጦሩ ነው። ሁኔታዎች እንደሚያረጋግጡልንም በአገሪቱ ውስጥ ማንኛውም ለውጥ የሚመጣ ከሆነ፣ ያ ለውጥ የሚነሳው ከስርዓቱ ከራሱ ውስጥ ነው። ዛሬ ባለንበት ሁኔታ ተሳካ ወይም ከሸፈ ማለት አንችልም። እንቅስቃሴው በአግባቡ የተደራጀና በቅርብ ሊደረስበት የሚችል ግልጽ ግብ ያለው ስለመሆኑ መናገር አንችልም። ማለት የምንችለው ነገር ቢኖር አንድ የተወሰነ የጦሩ ክፍል ጥንካሬውን እያሳየ መሆኑን ነው። በሀገሪቱ ውስጥ በተለይ ደግሞ በዋና ከተማይቱ ውስጥ አንዳንድ አካባቢዎችን በመቆጣጠር ማድረግ የሚችለውን ነገር ለመንግስቱ እያሳየ ነው። እንደሚመስለው በፖለቲካ እስረኞች አያያዝ ላይ ያላቸውን ቅሬታ የሚገልጹ አይነት ነው። አንዳንዶቹ ከአስር ዓመት በላይ ታስረዋል፣ እንደሚገባኝ፣ አንዳንዶቹም ወህኒ ቤት ውስጥ እያሉ ሞተዋል። የተባበሩት መንግስታት ድርጅትን ጨምሮ ብዙ ዓለም አቀፍ ድርጅቶች የኤርትራን የሰብአዊ መብቶች አያያዝ እና የፖለቲካ እስረኞች አያያዟን በመንቀፍ ጠንካራ አቋም አሳይተዋል። ለመሆኑ ስለ የወታደሮቹ ቅሬታና ጥያቄ ዘርዘር ያለ ድርድሮቹ ምን ይመስሉ እንደነበረ ገለጥ ያለ እውቀት አለህ? በግልጽ እንደሚታወቀው ኤርትራ ውስጥ ለውጥ እንዲመጣ ጥያቄ የሚያነሳ ማንኛውም የፖለቲካ ኃይል ወይም ግለሰብ ወይም ቡድን ቀድሞ የሚያነሳው የፖለቲካ እስረኞች እንዲለቀቁ እና የአገሪቱ ሕገ መንግሥት ተግባራዊ እንዲሆን ነው። ይህ ነው መሰረቱ። ኤርትራ ውስጥ ለውጥ እንዲመጣ የሚያስችለው መነሻ የሆነ ቤቶች፣ በሮች ሲከፈቱ ሕገ መንግሥት መንግስቱና የህግ የበላይነት በአገሪቱ ውስጥ ሲሰፍኑ ነው። በትናንቱ በአስመላሻ አብረሃ በቴሌቪዥን በተነበበ መግለጫቸው ላይም ስርጭቱ ከመቋረጡ በፊት ማለት ነው ያሰሙት ጥያቄ የፖለቲካ እስረኞች እንዲፈቱና ህገ መንግስቱ ተግባራዊ እንዲደረግ ነው። እነዚህ ኤርትራ ውስጥ ለውጥ እንዲመጣ የሚነሱ የታወቁ ቅድመ ሁኔታዎች ናቸው። የፖለቲካ እስረኞች የሚገኙበት ሁኔታ እጅግ አሳዛኝ ነው። በየእስር ቤቱ ውስጥ ይጠፋሉ። እንደ አውሮፓ አቆጣጠር በ2001 ዓ ም ወደ ውህኒ የወረዱ የለውጥ አራማጅ የሆኑ ተቃዋሚዎችና ጋዜጠኞች ጠፍተዋል። አንዳንድ ብዙም ጥራት የሌላቸው መረጃዎች እንደሚጠቁሙት ታስረው የሚገኙ በአገሪቱ ሰሜን ምስራቅ እጅግ በጠበቀ እስር እስር ቤት ውስጥ ነው። አብዛኛዎቹ ደግሞ በበሽታዎችና በሌሎች የጤና ችግሮች ወይም ራሳቸውን እያጠፉ ሙተዋል። ስለዚህ እንዲህ በራቁና በተነጠሉ እስር ቤቶች ውስጥ ይበስብሱ ብለው ነው ያሰሯቸው። ይህ መንግሥት በማንኛውም ተቃውሞ፣ በማንኛውም ትችት ላይ የሚጠቀመው ዘዴ ነው። ማንም በኤርትራ መንግሥት ላይ ተቃውሞ የሚያነሳ በኤርትራ ግዛት ውስጥ በተገኘ ጊዜ የሚያጋጥመው ብርጡ ጭፍለቃና እስከ ወዳኛውም well, then, why are these soldiers uh, and uh, colonel othman concerned about these prisoners? after all, um, the soldiers are representatives of the government. yes, but, you know, the soldiers uh, in the eritrean army are in a very... አዎ፣ ናቸው። ይሁን እንጂ የኤርትራ ወታደሮች ግር በሚል ሁኔታ ውስጥ ነው ያሉት። እነዚህ ወጣት ዜጎች ናቸው፣ በከፍተኛ ትምህርት ቤቶች የተወሰዱም ናቸው። የከፍተኛ ትምህርት ቤቶች የመጨረሻ አመታቸውን ለ18 ወራት ወታደራዊ አገልግሎት በሳዋ ወታደራዊ ሰፈር እንዲያሳልፉ ይደረጋሉ። ከዚያ በኋላ እጣ ፈንታቸው በመከላከያ ሚኒስቴር እጅ ውስጥ ይወድቃል። አንድም ወደ ግንባታ ስፍራዎች ወይም ወደ ካፊ ች የመከላከያ ሚኒስቴሩ ወደሚፈልጋቸው ቦታዎች ይመደባሉ። የራሳቸው እጣ ፈንታ ከእጆቻቸው ውጪ ናቸው። በመሆኑም እነዚህ ወታደሮች ግንኙነትም፣ ቤተሰብም የሌላቸው ከውጭው ዓለምም የተቆረጡ፣ እጅግ አነስተኛ ደመወዝ ያላቸው ናቸው። ስለዚህ በየያዙት ስልጣንና ቦታ ምክንያት ብዙ ገንዘብ ከሚያገኙት ጄኔራሎች ወይም ባለፉት አስርና አስራ አምስት ዓመታት እያንዳንዱን ቤተሰብ ለመታው አስከፊ አፈና ተጠያቂ ከሆነው ሲቪል መንግስት ከሚወርዱላቸው ትዕዛዞች ይልቅ በቅርባቸው ያሉ ኮሎኔሎቹን ትዕዛዞች ቢፈጽሙ ይመርጣሉ። ለመሆኑ ስለ ኮሎኔል ኦስማን ምንድን ነው የሚሉት? እንደሚታወቀው እርሳቸው የማይታጠፉ ወይም ጽናት ያላቸው እና አገራቸውን የሚወዱ ሰው ናቸው። ከኢትዮጵያ ጋር በነበረው ጦርነት ከአሰብ ግንባር አዛዦች አንዱ ነበሩ። እንደሚባለው ከኢሳይያስ አፈወርቄ የተላለፉላቸውን ትዕዛዞች ረግጠዋል። ያኔ በከተማይቱ ላይ ኢትዮጵያውያኑ ጥቃት ሲከፍቱ ተዋጊዎቻቸው እንዲያፈገፍጉ ኢሳይያስ ትዕዛዝ ሲሰጡ፣ እርሳቸው አሻፈረኝ ብለው ከሌሎችም መኮንኖች ጋር ሆነው መልሶ ማጥቃት አካሂደዋል። በመሆኑም አሁን የሚታዩት እንደ ጀግና ነው። ለሀገሪቱና ለሕዝቡ ምጣፈንታ በብርቱ የሚጨነቁ የጦሩ አባላት አይነተኛ መገለጫ የሆኑ ኮሎኔል ናቸው። ያደጉትም በሸምቅ ውጊያ ውስጥ ነው። ቀድሞ ተዋጊ ነበሩ። የፖለቲካ ዓላማ ያላቸውና የተማሩም ናቸው። አንዳች በኤርትራ ህብረተሰብ ውስጥ ጠለቅ ያለ ንቅናቄ እየመሩ ነው ያሉት። ወደ ዲሞክራሲ የሚወስጡ የነጠሩ ጥያቄዎች አሉን አይሉ የሚፈልጉት ሁሉ ግን ስልጣን በሙሉ በኢሳይያስ አፈወርቂ ዙሪያ ባሉ ጥቂት ሰዎች እጅ ተጠቅሎ ከገባበት አስደንጋጭ ሁኔታ ለመውጣት ነው። ዌል ኢዝ ዚስ ኦቨር ናው ዜን ኦር ካን ዊ ኤክስፔክት ሞር። እና ሁሉም ነገር አልቋል ወይስ ገና የምንጠብቀው አለ? ያብቃለት ገና ይሁን አላውቅም፣ ምክንያቱም ሁኔታው ገና ግልጽ አይደለም። አጋጣሚውም ዘወትር የሚሆን አይነት አይደለም። ሁኔታውን በጥልቀት ለመመልከትና ከዚህ የሚገዝፈውን ስዕል ለመመልከት ጥንቃቄ ማድረግ እንደሚኖርብን ነው የምመክረው። የትናንቱ እንቅስቃሴ ገና ወደፊት የሚገለጥ የትልቁ ስዕል ቅንጣት ምዕራፍ ነው ነው የምለው። የቪኦኤ የአፍሪካ ቀንድ ኃላፊ ፒተር ሃይንላይን ከፈረንሳዊው ጋዜጠኛ ሊዮናር ቪንሶን ጋር በኤርትራ ትናንትና በተፈጠረው ሁኔታ ላይ የተደረገውን ቃለ ምልልስ ነበር የሰማችሁት።